ሰላማችሁ ይብዛ እያልን የእሁድ ምሽት የጋቢና ቬን መሰናዶው ከአሜሪካ ድምፅ ዋሽንግተን ዲሲ ጀመርን። ለዛሬ በሳምንት ውስጥ ከተደመጡና በድጋሚ ብታዳምጧችሁ ያነቃቃችኋል፣ ተወዳችኋል ያልናቸውን ሁለት መሰናዶዎች መርጠን ይዘንላችሁ መጥተናል። የሙዚቃ ግብዣም ይኖረናል። የምሽቱ አስተናጋጃችሁ ኤደን ገረመው፣ አቀናባሪያችን ደግሞ ኤልያስ አስማረ ነው። አብራችሁም ትቆዩ ዘንድ በአክብሮት እንጋብዛለን። ዘገባችን ከስራ ፈጠራ ሀሳብ ጋር የተያያዘ ነው። ኢትዮጵያ ውስጥ የተማረው የወጣት ኃይል ከጊዜ ወደ ጊዜ እየጨመረ መምጣቱ ይታወቃል። አብዛኞቹም የራሳቸው የስራ ፈጠራ ሀሳብ አላቸው። ይሁንና ብዙዎቹ የስራ ፈጠራቸውን ለመሞከርም ሆነ ወደ ተግባር ለማምጣት የመነሻ ወረት እጥረት አለባቸው። የመነሻ ወረት፣ የንግድ ክህሎት ብቃት ማነስ፣ የቦታ የተለያዩ አይነት ችግሮች ሲያጋጥሟቸው ይስተዋላል። ይህን ጉዳይ በተመለከተ ላለፈው አስር አመት ወጣት የስራ ፈጣሪዎች የንግድ ክህሎታቸውን እንዲያዳብሩ የተለያዩ አማራጮችን በመጠቀም ምርቶቻቸውን ለገበያ ከማቅረባቸው በፊት እንዲሞክሩ እንዲሁም ሀሳባቸውን በመሸጥ ብቻ የገንዘብ ክፍተታቸውን በመሙላት ወደ ስራ እንዲገቡ ሲያደርግ የቆየው የአይስ አዲስ መስራችና ዋና ስራ አስኪያጅ አቶ ማርቆስ ለማን አነጋግሬው ነበረ። ከማርቆስ ለማ ጋር የነበረኝ ውይይት፣ ማርቆስ አንድ ጀማሪ የስራ ፈጠራ ሀሳብ ያለው ወጣት ከየት መጀመር እንዳለበት ከሚያስረዳበት ይጀምራል and ለመግባት የሚያስፈልጉ መሰረታዊ የሆኑ ነገሮች አሉ አንድ ሰው ሀሳብ አለኝ ሲል የሚነሳበት የተለያዩ አካሄዶች አሉ አንደኛው ኦልረዲ የተሰራ ፕሮዳክት ወይም ሰርቪስ ወይም ደግሞ ሊሰጣቸው የሚችለው አገልግሎቶች ወይም ደግሞ ይሄንን አይነት እቃ መስራት ይችላለሁ የሚለውን ነገር አስቀድሞ ማወቅ አለበት ስለዚህ አንደኛ ያለውን ገበያ ጥናት ማድረግ አለበት የገበያ ጥናት የመጀመሪያው ስቴፕ ነው ማለት ለምሳሌ ገበያ ውስጥ ምን አይነት አገልግሎቶች እየተሰጡ ነው ያሉት ማን እየሰጣቸው ያለው በምን አይነት ዋጋ የተሰጠው ያሉት እኔ የማመጣው አገልግሎት ወይም የሚጀምረው ንግድ ገበያ ውስጥ ካለው በምን ይለያል ወይም የተሻለ ነገር መጣት እችላለሁ የሚለውን ነገር ጥናት መደረግ አለበት። ይሄ የገበያ ጥናት የሚባለው ማለት ነው። እዚህ ላይ ምንድን ነው በንግግር ብቻ ሳይሆን በወረቀት ላይ ማስፈር አለብን። ያን ነገር የሚረዳን ሁለት አይነት ዶኪመንት የምናዘጋጅበት መንገድ አለ። አንደኛው የንግድ እቅድ የሚባለውን ነው። ሁለተኛው ደግሞ የቢዝነስ ፕሮፖዛል ወይም ደግሞ የንግድ ፕሮፖዛል የሚባሉ ሁለት ዶኪመንቶች አሉ። በመጀመሪያ ደረጃ የንግድ ፕሮፖዛል የሚለው ብዙ ጊዜ አያስፈልግም፣ ግን ለምሳሌ አንዳንድ ጊዜ ባንኮችን ብድር ለመጠየቅ ወይም የገንዘብ ጥያቄ በምናቀርበት ጊዜ እነዚህ ተቋማት የንግድ ፕሮፖዛል አቅርቡ የሚሉበት ስላለ ለዝግጅት ከዛ በሁለተኛ ደረጃ ላይ ከማን ጋር ነው የምሰራው የሚለውን ብዙ ጊዜ እነዚህ ኢንቨስተሮች ወይም ዋና ነዋይ የሚያፈሱ ሰዎች አንድ ሰው ብቻ የሚሰራው ንግድ ላይ ገንዘባቸውን አያውሉም ምክንያቱም ትልቅ የሆነ ሪስክ ስላለው ማለት ነው እዛ ላይ እንደዛው ማድረግ ስለዚህ ከማጋ ነው ምሰራ የሚለውን የምሰራው አብሮኝ ካምፓኒ የሚመሰርት ሰው የሚለውን ነገር ማሰብ አለባቸው ስለዚህ የአብሮ የሚሰራ ስራ ነው የግል ስራ ሌዮች አይደለም ማለት ነው ሶስተኛው እነሸካፕ የሚባለውን ከየት ነው ላገኝ የሚችለው የሚለውን ነገር ማሰብ አለባቸው ማለት ነው እነዚህ ነገሮች ባሉበት ሁኔታ የንግድን ትስስር ለመፍጠር ወይም ንግድን ስራ ለማፋለጥ የሚደረግ የንግድ ቡድን ስራ የሚረዱ ድርጅቶች አሉ። ልክ እንደ አይስ አዲስ እንደ ኢንኪቤሽን አክስለሬሽን የሚባሉ እነዚህ ቴክኒካሊ ኢንኪቤሽን አክስለሬሽን የሚለያዩት ኢንኪቤሽን ከሆነ ገና ጀማሪ የሆነ ቢዝነስ ላይ ነው። አክሰሬተር ደግሞ ከሆነ ገበያ ውስጥ የገብ ድርጅቶችን እነሱ እንዴት ነው ለሚቀጥለው ደረጃ ልናደርስ የሚችለው የሚለው አይነት ሰፖርት የሚሰጥ ነው። ስለዚህ እንደዚህ አይነት አገልግሎት የሚሰጡ የተለያዩ ድርጅቶች የመንግስትም ተቋማት ወይም የግል ተቋማት ስላሉ በእነሱ ስር ታቅፎ ደግሞ እንዴት ነው ሰፖርት ማግኘት የሚችለው የሚለውን እየተገነዘበ ይሄዳል ማለት ነው። እሺ፣ እንግዲህ እንደ ኢትዮጵያ ባለና የገንዘብ እጥረት ባለበት ሀገር ውስጥ ደግሞ ወጣቶች የሚሰሩትን ነገር ለገበያ ለማብቃት ይሄ መነሻ ወረት ወይም ካፒታል የሚባለውን ነገር ለማግኘት በጣም ብዙ ጊዜ ሲታገሉ ይታያል። እና አዲስ ስራ ፈጣሪ የሚባል ሰው መነሻ ካፒታል ሊያገኝ ወይም ወረት ሊያገኝባቸው የሚችላቸው መንገዶች ምንድን ናቸው? ካፒታል ለማግኘት የሚያስችሉ የተለያዩ መንገዶች አሉ። ስለዚህ ላይ የመጀመሪያዎቹ ሰዎች ያው የምናቃቸው ጓደኞቻችን፣ ቤተሰቦቻችን ከእነሱ ለማግኘት የሚደረግ ጥረት ነው። ግን ያገኙ ግን ሁልጊዜ ለሁሉም ሰው የሚሆን ነገር አይደለም እንደምናውቀው። ስለዚህ መንገዶች አሉ ያን የምናገኝበት። አሁን ብዙ ጊዜ ኢትዮጵያ ውስጥ ያው ታዳጊ ሀገርም ስለሆነ አንደኛ ግራንት የመስጠት ዋናው አላማቸው የሆኑ ድርጅቶች አሉ። እነዚህ ተቋማት መንግስት ጋር የተገናኙ ሆኑ ወይም ደግሞ መንግስታዊ ያልሆኑ ድርጅቶች ከተለያየ ሴክተር ላይ የራሳቸውን ግራንት ያዘጋጃሉ። ስለዚህ በጤና ላይ በተለይ የምንሰራ፣ እርሻ ላይ የምንሰራ፣ ትምህርት ላይ የምንሰራ ሰዎች እንደዚህ አይነት ቢዝነሶች ላይ ብዙ አይነት ኦፕሽኖች አሉ። ከዛ ውጭ ሁለተኛው ብድር የሚባለው ነው። ይሄ ብዙ ጊዜ ከባንክ ጋር የሚገናኝ ነው። አሁን ትልቁ የባንክ ጋር ያለው ምንድነው ምንድን ነው ላይክ ብዙ ጊዜ ባንኮች ይሄ ኮላተራል የሚባለው ወይም ደግሞ የሚያዝ ነገር ይፈልጋሉ። ተንቀሳቃሽ መኪና ሊሆን ይችላል ወይም ቋሚ የሆነ ቤት አይነት ይጠይቁ ይችላሉ። ስለዚህ እሱ ላይ ያለ ግን አንዳንድ ባንኮች ደግሞ የተሻለ ያለምንም ኮላተራል በአይዲያ ወይም ከሌሎች ድርጅቶች፣ አጋር ድርጅቶች ጋር በመሆን ደግሞ የሚያዘጋጇቸው እድሎች ይኖራሉ። አሁን ለምሳሌ በዚህ መልኩ የስራ ፈጠራ ኮሚሽን ከአዋሽ ባንክ እና ከሌሎች ባንክ ጋር ሆነው እንደዚህ አይነት ከኮቪድ የተገናኘ ለምሳሌ ያቀረቡት አይነት ይኖራል። ከእናት ባንክም ድሮ ከሴቶች ንግድ የተገናኘ የሚያቀርቧቸው አማራጮች ማጮች ይኖራሉ ማለት ነው። ከዛ ውጭ እኛ አሁን በምንጋገርበት ላይ በጣም ብዙ ኢኩይቲ የሚባለው ወይም ደግሞ ኢንቨስተሮች ማለነ የሚያፈሱ ሰዎች የሚያቀርቡት የገንዘብ አካሄድ ነው። ስለዚህ አሁን ሲሊከን ቫሊ ስንል ወይም ሌላ አለም ላይ ለንደን፣ ኢቨን ኬንያ ስንል አብዛኛው ጀማሪ የሆኑ ቢዝነሶች ቴክኖሎጂ ላይ ያሉ የሚሆኑ ሌሎች ቦታዎች ላይ ይህን ነገር ወደ ገበያ የሚያወጡት በብድር ወይም በግራንት ሳይሆን ኢኩቲ በሀሳቡ ላይ የሚያምኑ ኢንቨስተሮች፣ የመዋዕለ ንዋይ ያላቸው ሰዎች ለጀማሪ ቢዝነሶች ገንዘብ ይሰጣሉ ማለት ነው። ይህን ደግሞ የሚሰጡት ምንድን ነው? ብዙ ጊዜ ኢንተረስት የለውም ልክ እንደ ባንክ፣ ግን ጥሩ በሆነ የቢዝነስ ስምምነት የሆነ ያህል የካምፓኒውን ሼር ለኢንቨስተሩ በመስጠት አብሮ መስራት ይቻላል ማለት ነው። ስለዚህ ከገንዘብም በላይ ደግሞ እነዚህ መዋለ ንዋይ ያላቸው ሰዎች ኦልሬዲ ንግድ ውስጥም የቆዩ ናቸው። ከዛ ውጭ ደግሞ ብዙም አይነት የሚያውቋቸው ሰዎችም አሉ። የንግድ ትስስር ለመፍጠር የሚረዱ እውቀቶችና ኢንፎርሜሽኖቹ አላቸው። ስለዚህ ለመርዳት ይችላሉ ማለት ነው። ስለ ኢንኩቤሽን ፕሮግራም የጀማሪ መርሃ ግብር ደግሞ እስቲ ትንሽ ነገር በለኝ እንዴት ነው እንደዚህ አይነት ፕሮግራሞችን መቀላቀል የሚቻለው በጣም ጥሩ ጀማሪ ቢዝነስ የሚባሉ እንግዲህ ኢትዮጵያ ውስጥ እኛ አይስ አዲስ ስንጀምር ሁለት ሺ አስራ አንድ በፈረንጆች አሁን አስር አመት የሆነን ነው የመጀመሪያው ኢትዮጵያ ውስጥ ያለ እንደዚህ አይነት አገልግሎት የሚሰጥ ድርጅት የእኛ ነው የተከፈተው ከዛ በኋላ ግን ተማሳይ የሆኑ በመንግስትም መንግስታዊ ያሉ ድርጅቶች ሰው አሉ ለምሳሌ እንደ ኤክስ አባ አዲስ ብንወስድ ወይ ብልሙን ብንወስድ አይኮክላፕስ የሚባል ከመንግስትም ደግሞ የኢትዮጵያ የአንትርፕረነርሺፕ ዴቨሎፕመንት ሴንተር የሚባል አለ። ከዛ ደግሞ በሚኒስትሪው ስርም ያሉ ለምሳሌ እንደ አይሲቲ ቪሌጅ ያሉ በዩኒቨርሲቲ ሰዎች ደግሞ ያሉ አዋሳ ዩኒቨርሲቲ፣ ባህርዳር ዩኒቨርሲቲ እንደዚህ አዲስ አበባ ዩኒቨርሲቲ እንደዚህ ኢንኩቤሽን የሚባል ሰርቪስ የሚሰ ተቋማት አሉ። ኢንተርናሽናል የሆኑ የውጭ ለምሳሌ ለትርፍ ያልተቋቋሙ ድርጅቶች እንደ ሪች ፎር ቼንጅ ኢትዮጵያ የሚባሉ አይነት ይኖራሉ። ኢንኩቤሽን አገልግሎት የሚባለው ምንድን ነው? አይዲያ ያላቸውን ሰዎች አይዲያቸው የሚሸጥ አይዲያ ከሆነ ወደ ንግድ ሊገባ የሚችል ሀሳብ ከሆነ ያንን ነገር አይዲያውን ካመጡት ሰዎች ጋር በተቀናጀ መልኩ አገልግሎትን ወደሚቀጥለው የንግድ ደረጃ እንዲደርሱ የሚያደርግና የሆኑ ነገሮች ናቸው። ያ ማለት በጥናት የሚደረግ ከዚህ በፊት ተሞክሮ ውጤት ያመጣ አይነት አሰራሩ የተከተለ ነገር ነው የሚሆነውን የአይስ አዲስን ለምሳሌ ብንመለከት የምናስባቸው አንደኛ፣ ይሄ ታሰበው ሀሳብ ኢትዮጵያ ውስጥ የሌለ ወይም ደግሞ ገና አዲስ የሆነ ወይ የተሻለ አይዲያ ነው ወይ የተሻለ ሀሳብ ነው የሚለውን ነገር እናያለን። ሁለተኛ፣ የሚሰሩት ሰዎች ገቢ ሊያገኙበት ይችላሉ የሚለውን ነገር እናያለን። ይህን ለማድረግ የሚያስችሉ የተቀመጡ የንግድ ክራይቴሪያዎች አሉ። ስለዚህ እነሱን ነገሮች የሚያሟሉ መሆን አለባቸው። ከዛ ያለፈ ደግሞ ምንድን ነው የሚሆነው ላይ እነዚህ የሚዘጋጁት በኢንኩቤሽን ስር ብዙ ጊዜ የአራት ወር ወይም የስድስት ወር ነው የሚሆነው። ስለዚህ ጊዜ ትንሽ ይፈልጋል። ያ ማለት በንግድ ውስጥ የቆዩ ሰዎች፣ ተመሳሳይ ስራ ላይ ያሉ ሰዎች የሚያቀርቡላቸው እርዳታ ይኖራል ማለት ነው። ስለዚህ ወደ ገበያ የሚገቡበትን ፍጥነት ይጨምርላቸዋል ማለት ነው። ክራውድ ፈንዲንግ ወይም ደግሞ የጋራ ገንዘብ ሊዋጣባቸውና ሊሰባሰቡባቸው ስለሚችሉ መድረኮች እና መርሃ ግብሮች አውራኝ በጣም ጥሩ ክራውድ ፈንድ የሚባለው ወይም ደግሞ ከአንድ ድርጅት ወይም ከአንድ ግለሰብ ገንዘብ ከማግኘት ይልቅ ከአጠቃላይ ከህዝቡ ገንዘብ የመሰብሰብ አማራጭ የሚለውን ነገር የምናይበት ነገር ነው። አሁን ያው ቴክኖሎጂ ስላለ፣ በቴክኖሎጂ ምክንያት የሚረዳን የተለያዩ አይነት አማራጮች አሉ። ምሳሌ ኢንተርኔት ላይ ካየን እንደ ታርታ አይነት ብዙ በጣም ብዙ የሆኑ ካምፓኒዎች በዛ መልኩ የጀመሩ ይኖራሉ። አሁን ወደኛ ሀገር ስንመጣ ኢቨን አሁን ይሄ የሸገር ፕሮጀክት የሚባሉት ክቡር ጠቅላይ ሚኒስትሩ የሚመራቸው እነሱ አሁን ክራውድፈንድ ነው የሚደረጉት፣ ከተለያየ ሰው ስለሚጠየቁ ማለት ነው። ወደ እኛ ስናመጣው በተለይ አርት ላይ ያሉ እነዚህ አርቲስቶች፣ ሙዚቀኞች፣ ፊልም የሚሰሩ ሰዎች በዚህ አይነት ክራውድፈንድ የተሻለ አማራጭ ነው የሚሆነው። ክራውድፈንድ የሚባለው ላይ ምንድን ነው፣ መጀመሪያ ገንዘቡ እቃችንን ከማግኘታችን በፊት ይሰበሰባል ማለት ነው። ስለዚህ አንድ ሲዲ የሚያወጣ ሙዚቃ ባለሙያ እነዚህ አይነትን ዌብሳይቶችን በመጠቀም ይህንን ሲዲ ላወጣ ነው ሳምፕሉን ያሰማና ስለዚህ ገንዘብ ከሰበሰባ ቱልኝ ሙዚቃው ሲወጣ ደግሞ በዛ በሰባሰባችሁ ይልቅ ሙዚቃውን ሰጣቸዋል ይላል ማለት ነው። ስለዚህ ሰዎች ሀያም ሰላሳ ብርም የሙዚቃው ዋጋ ባለው መሰረት ያወጡና ከዛ በኋላ ሙዚቃው ሲያልቅ ለእያንዳንዱ ሰዎች ይላክላቸዋል ማለት ነው። ስለዚህ ጥሩ የሆነ ፋይናንሲንግ ሜተር ነው። አሁን ኢትዮጵያ ውስጥ በደንብ ያልበለጸገበት ምክንያት አንደኛ የክፍያ ሲስተማችን ገና ወደኋላ የቀረ ስለሆነ፣ ስለዚህ በኢንተርኔት ስቲል መክፈል አንችልም። ይሄ ሞባይል ዋሌት የሚባሉም ባንኮች እየጀመሩ ነው። ለምሳሌ ባንክ ኦፍ አቢሲኒያን ያካይ ነው። በጣም ጥሩ የሞባይል ዋሌት አላቸው። ከዛ ደግሞ የፋይናንሽል ቴክኖሎጂ ላይ ያሉ ካምፓኒዎችም እየመጡ ነው፣ እንደ የኔፔይ አይነት እንደዚህ አይነት ካምፓኒዎችም ወደ ማርኬት እየገቡ ነው። እነዚህ በጣም ሲጠናከሩ በኋላ ልክ ኢንተርኔት ላይ ሌሎች ሀገሮች ላይ እንደምናየው ከቢሊዮን ዶላር የሆነ ማርኬት ነው፣ ትልቅ ንግድ ነው፣ በዚህ ዙሪያ ላይ ያለው ማለት ነው። ስለዚህ ወደፊት ተጠናክረው እነዚህ ነገሮች ለብዙ ንግድ ለመስጀመር የሚያስችሉ መሰረታዊ ነገሮች ይሆናሉ ብዬ አስባለሁ። እንደዚህ አይነት መረጃዎችን ወጣቶች በምን አይነት መልኩ ነው ማግኘት የሚችሉት መስማት የሚችሉት? ይህ መረጃ የንግድ ስሶ ላይ ያለው የመረጃ እጥረት አለ፣ ምንም ጥያቄ የለውም። ከመንግስትም በኩል ያሉ መረጃዎች በበቂ ሁኔታ ወደ ህዝቡ አይደርሱም። ከግለሰቦችም ከመዋለ ነዋይ ከሚያፈሱም ከኢንቨስተሮችም ያለ ከኢንኩቤተሮች ከሁሉም ቦታ ላይ ያለ መረጃ እንደተፈለገው በብዛት አይደርስም። አሁን አንዳንድ የምናየው ኢንተርኔት ያው እንግዲህ ኢንተርኔት ዋናው መሰረታዊ የሆነ የመገናኛ እና መረጃ ማግኛ ምንጭ ነው ብዬ ስለማስብ እዛ ላይ ነው እንግዲህ ትኩረታችንን ማድረግ ያለብን። ከዛ ጋ የተገናኘ አንዳንድ እድገቶች እና ለውጦች እየመጡ ያሉበት ሁኔታ አለ። ለምሳሌ እንደዚህ አይነት ሚዲያ ካምፓኒዎችን ብናይ እንደ ሸጋ ሚዲያ አይነት አዲስ ሳይት ሊንክ አፕ አዲስ እንደዚህ የምናቸው ሚዲያዎች አብዛኛውን ጊዜ ስለ ንግድ ምስል ጋር ከመጨመር ጋር የተገናኘ እነዚህ ስታርታፕ የሚባሉ ቢዝነሱ ጋ የተገናኘ መረጃዎችን እያወጡ ይገኛሉ አሁን በዚህ ሰዓት። ስለዚህ እነዚህ ነገሮች ወደፊት እየተጠናከሩ ሲሄዱ ደግሞ የተሻለ መረጃ የማግኘት ተስፋ አለን ብዬ አስባለሁ። ከዛ ውጭ የማህበራዊ ሚዲያውን በጣም ጥሩ እንት ይኖረዋል ከንግድ የተገናኙ ይህን ነገር የሚረዱ ድርጅቶችን ፎሎ በማድረግ ትዊተር ላይም ሊሆን ይችላል፣ ቴሌግራም ላይም ሌሎችም የመረጃ የምናገኝ ማህበራዊ መረጃ የምናገኙባቸው ቦታዎች ላይ ያን ነገር በማግኘት ብዙ አይነት መረጃ ማግኘት እንችላለን ብዬ አስባለሁ። በተለይ የአብዛኛው ፕሮግራም ወደ ቁጥጥር ይኖረዋል። ከዛ ጋር የተገናኙ መረጃዎችን አሁን በብዛት ማግኘት እንችላለን። ኢንተርኔት ላይ መረጃ ለማግኘት ብዙ አይከብድም፣ ግን የተሻለ ትንሽ ጥረት ይጠይቃል። ከወጣቶቹ ማለት ነው። በተለይ እሺ፣ ማርቆስ በጣም ነው የማመሰግነው። ጥያቄዎችን ጨርሻለሁ። በጨመር የምትፈልገው ነገር ካለ ብዙ ይለኝም አሁን ጀማሪ ቢዝነሶች ላይ በተለይ አሁን እንደምናየው ማችን ላይ አብዛኛውን ስታርታፕ እንቅስቃሴ ንቅናቄ ያለ አለም ላይ ምንድነው ላይ አንድ አካባቢ ያለ ችግር አካባቢ ያለ መፍት ይኖረዋል የሚል አስተሳሰብ ነው ያለው እንግዲህ። አሁን በአቅራቢያችን እንኳን ያሉ ሀገሮችን ብናይ እንደ ኬንያ፣ እንደ ጋና፣ ናይጄሪያ ብናይ ይህ ስታርታፕ ኢኮሲስተም የሚባለው ወይም ደግሞ ጀማሪ ቢዝነሶች የሚሳተፉበት ምህዳር በጣም ሰፍቷል። ነገር በተመለከተ መንግስትም አሁን የጀመራቸው ስራዎች አሉ። ይሄ በጠቅላይ ሚኒስትር ቢሮ የሚመራው የኢዝ ኦፍ ዱይንግ ቢዝነስ የሚባለው ወይም ደግሞ ስራን መስራት ማቃለል የሚለው አይነት ፖሊሲዎች እየመጡ ነው ያሉት። ከዛ ጋ የተያያዙ አዲስ የሆኑ እንዴት ነው ገንዘብ የምናገኘው፣ እንዴት ነው ታክስ ግብር ሊቀነስልን የሚችለው ለሚጀምሩ ቢዝነሶች፣ እንዴት ነው ኢኖቬሽን የሆኑ አይዲያዎችን ከሌሎች ዓለሞች ላይ መወሰድ የምንችለው ከኢትዮጵያም ያለፈ የሚለው አስተሳሰቦች አሉ። ስለዚህ አብዛኛው ወጣት ከዚህ ከብዙ ካለው ውስብስብ ችግር እንዴት ነው መፍትሄ ላመጣ የሚችለውን ነገር ብሎ ትንሽ ቆም ብሎ ማሰብ አለበት። ሁለተኛ ደግሞ ይህንን መፍትሄ ካመጣል እንዴት ነው ከሀገራችን ያለፈ ሌሎች ቦታዎች ላይ ንሸጥ የምንችለው የሚለውን ነገር ሰብ አለበት። እንደዚህ አይነት ጥሩ የሆነ ራዕይ ያላቸው ሰዎች ከኛም ሀገር ያለፈ ከኛም ድንበር ያለፈ መፍትሄ ይዘን መምጣት እንችላለን የሚለው ነገር እሱን ደግሞ መንግስት እና የተለያዩ ድርጅቶች ማበራት የሚችሉበት ነገር ቢፈጥ ኢትዮጵያ ብዙ ፖቴንሻል ብዙ አቅም ያላቸው ሰዎች አሉ ብዬ ስለማ በዛ፣ ወደፊት የተሻለ ነገር ማድረግ ይቻል ብዬ አምናለሁኝ። ስለዚህ ይሄ አሁን የምናወራበት የጀማሪ የሚባልበት ሴክተር የሚሰፋና ወደፊት በጣም ትልቅ ሊሆን የሚችል ሴክተር ነው ብዬ አምናለሁኝ። ማርቆስ ለማ ከአሜሪካ ድምፅ ጋር ለነበረው ቆይታ እናመሰግናለን። በሙዚቃ ዘና ብለን እንመለስ። ለሰው ቀርቶ ለሰው ማዳመጥ ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ ወደ እናንተ የሚደርሰውን ጋቢና ቬይን ነው። የእሁድ ምሽታችሁን ከእኛ ጋር ለማሳለፍ ስለመረጣችሁ እናመሰግናለን ። ወደ ቀጣዩ ዘገባ እንለፍ። በኢትዮጵያ እየበረታ የመጣውን በዘርና በሃይማኖት የመከፋፈል ችግር ለመቅረፍና ሰብአዊ አመለካከትን ለማስረጽ ድንበር ተሻጋሪ በጎ ፍቃደኝነትን የማጎልበት እንቅስቃሴ አዲስ አበባ ውስጥ እየተካሄደ ነው። ራሳቸውን በጎ ፍቃደኛና ባለ እዳ ብለው የሚጠሩት ወጣቶቹ የእንቅስቃሴ አራማጆች በመጪው ማክሰኞ የሚከበረው የአድዋ ድል በዓል ምክንያት በማድረግ በበጎ ፍቃደኝነት ተማሪዎችና ወጣቶችን ለማስተማር ሰላምና ጽዳትን ማዕከል ያደረገ ዘመቻ አዘጋጅቷል። ስመኝሽ የቆየ ዝርዝሩን ተከታትሏለች። ኢትዮጵያ ብቻ ሳይሆን ለመላው ጥቁር ሕዝብ የድል ተምሳሌት ተደርጎ የሚቆጠረው አድዋ ኢትዮጵያውያን ከሀገሪቱ አራት ማዕዘናት ተጠራርተው በሙሉ ፈቃደኝነት የውጭ ወረራን የመከቱበት የድል በዓል ነው። የፊታችን ማክሰኞ የዚህ ድል በዓል መቶ ሀያ አምስተኛ ዓመት ሲከበርም ይህን የበጎ ፈቃደኝነት መንፈስ አጉልቶ ለማሳየት እንቅስቃሴ ተጀምሯል። ልዩነቶች ጎልተው በሚታዩበት በዚህ ትውልድ ድንበር የለሽ ሆኖ የማገልገልን ልምድ ከአድዋ እንማር በሚል መነሻ እንቅስቃሴውን ከፊት ሆነው ከሚመሩት መሀል እራሳቸውን በጎ ፈቃደኛና ባለዳ ብለው የሚጠሩት ታምሩ ደገፋ ናቸው። መጀመሪያ መነሻው አድዋ ሁሉም በበጎ ፈቃደኝነት ከዚህ ያለበት ሆኖ የተነሳበት መንፈስ ነው እና ይህንን መንፈስ የአድዋን መንፈስ የበጎ ፈቃደኝነትን መንፈስ ድንበር የለሽ ለማድረግ እና ሰዎች ሰዎችን ካለግድብ ግድር ከሃይማኖት ውጭ ከፖለቲካ ውጭ ከብሔር ከብሔር ውጭ የማገልገልና ለናደራ ፕሮግራም ለማድረግ ነው በሀያ ሁለት ፕሮግራም ይሆናል። የፊታችን ሰኞ የአድዋ ድል በዓልን ለማሰብ በጎ ፈቃደኝነትን ማዕከል አድርጎ የተዘጋጀው ይህ ዝግጅት የአካባቢ ንጽህና መጠበቅን፣ ልዩ እንክብካቤ ለሚያስፈልጋቸው ድጋፍ መስጠትንና ተማሪዎችን ስለ በጎ ፈቃደኝነት ማሰልጠን እንደሚያካትት በጎ ፈቃደኛና ባለዳ ታምሮ ይገልጻሉ። በተለምዶ መገናኛ የሚባል አካባቢ ማስክ እናደርጋለን። በግራ የምናየው ቆሻሻ እናነሳለን ከዛ እንታተባለን። ከልፋያ ምልክል ትምህርት ቤት ትምህርት ቤቱን ይህ በእውነቱ ታሪካዊ የሆነ የመጀመሪያው ቀማያ ትምህርት ቤት ነው፣ መጎብኘት ያለበት መታወቅ ያለበት ነው። ትምህርት ቤቱን ግቢ እናገዳለን። ልጆቹን ደግሞ የተለያዩ ስልጠና የሚፈልጉትን ባለሙያዎች አሉ፣ አጋሮች አሉ። ኢትዮጵያ ስካውት ማህበር በተለይ አዲስ አበባ ስካውት ማህበራለ ዩኒቨርስቲ ያሰለጥናሉ። ልዩ እንክብካቤ የሚያስፈልጋቸው ህጻናት አሉ። በተለይ ማህበረሰቡ እንዳመለከታቸው የተጎዱ የተገለሉ እናቶች የመስም ጉዳይ አለ። ሰዎች ውስጥ ከገቡ በኋላ ጡጡ ውጡ ከምንል ከመግባታቸው በፊት እንዲ ላይ ይከራከራለን። ይህም ከበጎ ፈቃደኛና ከአድዋ ጋር የተገናኘ ነው። በጎ ፈቃደኛ ታምሩ ህዝብን በነጻ የማገልገል በጎ ስራ የጀመሩት ከአስራ ስምንት አመት በፊት ለበርካታ አመታት በኖሩበት አሜሪካን ሀገር እያሉ ነበር በዋሽንግተን ዲሲ ቨርጂኒያና ሜሪላንድ አካባቢ መርካቶ በሚለው የንግድ ተቋማቸው ይታወቁ የነበሩት የአሁኑ በጎ ፈቃደኛ ታምሩ ወደ ኢትዮጵያ ከመመለሳቸው በፊት በኢትዮጵያ ማህበረሰብ ማዕከል እንዲሁም ከተለያዩ ሀገር ዜጎች ጋር በመሆን የሰላምና አረንጓዴ ማህበራዊ እንቅስቃሴዎች ላይ ይሳተፉ እንደነበር ያስታውሳሉ። ሙሉ ሰዓታቸውን ለበጎ ፈቃድ መዋል የጀመሩት ግን ወደ ኢትዮጵያ ከተመለሱ በኋላ ነው።

እዛም ማገልገል ጀመር። በጎ ፈቃደኛ ታምሩ ድርጅት አያቋቁሙ እንጂ የሚሰሯቸውን የበጎ ፍቃድ እንቅስቃሴዎች የሚያከናውኑት እንደሳቸው ተመሳሳይ ዓላማ ካላቸው ግለሰቦች ማህበራትና ድርጅቶች ጋር ነው። ከሚያከናውኗቸው በጎ ተግባራትም በአብዛኛው በመንግስትም ሆነ በሌሎች አካላት ያልታዩ ክፍተቶችን የሚሞሉና መልካምነትን ለሌላው የሚያስተምሩ እንደሆኑ ይገልጻሉ። ክፍተቶች ነው የምንሞላው። መንግስት የማይመለከታቸው ነገር፣ ህዝብ የማይመለከታቸው፣ ድርጅቶች የማይመለከታቸው እታች ያሉ ማህበረሰቡን የራሳችን ምትት ለማወት የዚ አይነት አደረጃጀት ነው ያለን። ሁሉም ለነርሱ ሁሉም ለራሱ የሚያረገው ነው የማገልገል ነው

ልክፈል የሚል ነው። እዛ መንፈስ ውስጥ ያለ ነው። በተለይ ከቅርብ ጊዜ ወዲህ በዘር በሃይማኖትና በማንነት በመከፋፈል ምክንያት የሚደርሱ ግጭቶች በበረከቱባት ኢትዮጵያ በጎ ፈቃደኝነት ልዩነትን ማጥበቢያና ሰዋዊ ማንነት ማሳደጊያ ነው የሚሉት በጎ ፈቃደኛ ታምሮ አንድ በመሆን ለሚገኘው ድል ማሳያ ከአድዋ በላይ እንደሌለ ያስረዳሉ። ያለው ችግር ይገባናል። ሲወድ ሲዋረድ የመጡ በተለያየ ምክንያት ቀለበት ውስጥ አጥሮች ውስጥ ራሳችንም ከተናል እና ከዚህ አጥ ውስጥ እናንተን ልንወጣ ምንችል አሁን እኛ ዛ ብንመጣ የምታያቸው ሰዎች ሁሉ በቃ እነህ ሰዎች ናቸው ነው ዩ የተለያዩ እምነት ያላቸው ከእኛም አልፎ ሰዎች ከአሜሪካ የሚመጡ ነጭ ቆዳ ያላቸው አሜሪካኖች አሉ፣ ጥቁር ቆዳ ያሉ አሜሪካኖች አሉ፣ ኬንያኖች አሉ፣ ናይጄሪያኖች አሉ። ተሰብስበን ብታይ አይ ይሄ ሰዎች ናቸው ነው። ስለዚህ ማህበረሰብ ወጣቱ ይሄንን ኮንሴፕት በጎ ፈቃደኛነትን የተቀመጠውን አጥር ሰብሮ ሰዎች ፕሮፌሽናሌ ወጣቶቻችን መነጋገር ጀመሩ። አሁን እኛ ጋር በሚመጡበት ጊዜ ሰው ሆነው ነው የሚመጡት ነጭ ሆነው፣ ጥቁር ሆነው፣ ሙስሊም ሆነው፣ ክርስቲያን ሆነው፣ ዲያስፖራ ሆነው፣ ሀብታም ሆነው፣ ድሃ ሆነው ሳይሆን ሰው ሆነው ስለሚመጡ በዚህ መካከል ያላቸውን ንግግራቸውም፣ ጨዋታቸውም፣ ፕሮጀክታቸውም ናይፃ ነው እና በተለይ ወጣቱ ወደዚህ ነገር እየተሻለ እያየው ነው። አድዋን አስመልክቶ ሰኞ በሚካሄደው የበጎ ፈቃደኝነት መርሃ ግብር ከአዲስ አበባ ክፍለ ከተሞች የተወጣጡ በጎ ፈቃደኞች፣ የአዲስ አበባ ስካውት ማህበር፣ ሴንተር ፎር ፋሚሊ ሰርቪስ የበጎ አድራጎት ድርጅትና ሌሎች በበጎ አድራጎት ዙሪያ የሚንቀሳቀሱ ግለሰቦችና ድርጅቶች ይሳተፋሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን እዚህ ላይ ልንሰናበታችሁ ወደድን። በነገው ምሽት በመደበኛ መሰናዷችን እንጠብቃችኋለን። ሳስተናግዳችሁ የቆየሁት የደንገረመው በቅንብሩ ኤልያስ አስማረ እንዲሁም በአርቶቱ ሰለሞን አባተ ነበርን። መልካም የእሁድ ምሽት ይሁንላችሁ ደናደሩ ያናስራቸው ኖሮትነሴ All of be